እሳቸው የዩናይትድ ስቴትስን የፕሬዝደንትነት ስልጣን በመያዝ ሽማግሌው ፖለቲከኛ ናቸው። እንደ እውነቱ ከሆነ ፖለቲከኛ ሳይሆኑ ነጋዴ ናቸው። ሰኔ ላይ ሰባ ሁለት ዓመታቸውን ይደፍናሉ ዶናልድ ትራምፕ። እኚህኛው በፈረንሳይ ታሪክ የመጀመሪያው ወጣት ፕሬዚደንት ናቸው ኢማኑኤል ማክሮን አርባ ዓመታቸው በሰላሳ ሁለት ዓመት ይበላለጣሉ። የሩቅ ለሩቅ ትውልዶች የትራምፕ ባለቤት ሚላኒያም ዛሬ 48ኛ ዓመታቸውን ደፈኑ ከባለቤታቸው በ24 ዓመት ያንሳሉ የማክሮ ባለቤት በአንጻሩ ብሪጅት ከባለቤታቸው በ25 ዓመት ይበልጣሉ 65 ዓመታቸው ሽማግሌው ቱጃር ፕሬዝደንት አምና ሞዴል ባለቤታቸውን አስከትለው ፓሪስ የገቡት አሜሪካንን አስቀድማለሁ እያሉ ወዳጅ ከጠላት ሳይለዩ ሁሉንም በመናደፋቸው ሁሉም ገሸሽ ገለል ባደረጋቸው ወቅት ነበረ። ሐምሌ ወጣቱ ፕሬዝደንትና ጠና ያሉት ባለቤታቸው አትላንቲክን አቋርጠው የመጡ እንግዶቻቸውን ጠብር ግፍ ብለው አስተናገዷቸው። ድካማቸውም በእርግጥ ከንቱ አልቀረም። የረባሹን ሽማግሌ ቀልብ ማረኩ። በዕድሜ፣ በልምድ፣ በትዳር ሀብት የሚቃረኑት ፈረንሳይ አሜሪካኖች በዚያች ግብዣ ሰበብ ተወዳጁ፣ ቱጃሩ ፖለቲከኛም ውለት አረሱም እነ ማክሮንን የክብር እንግዳቸው አድርገው ጋበዟቸው ዋሽንግተን ሰኞና ማክሰኞ ከጆርጅ ዋሽንግተን መኖሪያ ቤት እስከ ሐውልታቸው ከዋሽንግተን ተራራማ መናፈሻም እስከ መታሰቢያ ስፍራም ጉብኝቱ ተቀለጣጠፈ። የክብር መድፎ ተንደቀደቀ። ሙዚቃ መዝሙሮም ተስረቀረቀ። መሞጋገስ መንቆለጳጳሱ ደመቀ። እራቱም ቀጠለ። ስለዚህ ዛሬ ማታ ለፕሬዝዳንት ማክሮ፣ ለብሪጂት፣ ለፈረንሳይ ልዑካን፣ ለመላው የፈረንሳይ ሕዝብ ወዳጅነታችንን ከዚህም የበለጠ ጥልቅ እንዲሆን ጽዋችንን እናንሳ። ብርጭቆው ተጋጨ፣ ሹካ፣ ማንካ፣ ቢላ፣ ሳህኑ ተጨለጨለ፣ ሻምፓኝ ወይኑ ተንቆረቆረ። ፌስታ በፌስታው የመወዳጀታቸው ጥብቀት በቁም ነገሩ የመለያየታቸውን ርቀትን ማጥበብ አለመቻሉ ነው እንጂ ድንቁ የአየር ንብረት ለውጥን ለመግታት ድፍን ዓለም ፓሪስ ላይ የፈረመውን ውል ትራምፕ እንዲቀበሉት ማክሮ ማሳመን አልቻሉም። ሶሪያ የሸመቁ አሸባሪዎችን እንዲወጋ የዘመተው የአሜሪካ ጦር እዚያው እንዲቆይ ማክሮ የሰነዘሩትን ሀሳብ ትራምፕ አልተቀበሉትም። መውጣት እፈልጋለሁ። እኛ ጀግና ተዋጊዎቻችን ወደ ሀገራቸው መመለስ እወዳለሁ። ታላቅ ምግባር ፈጽመዋል። የኢራንን የኒኩሌር መርሃ ግብር ለማስቆም ከሁለት ዓመት በፊት የተደረገው ስምምነቱ መፍረስ አለበት ይላሉ። ማክሮ ግን ይቆይ ባይ ናቸው። በ2015 የተደረገው ስምምነት መጥፎ ነው ብለዋል። እኔም ለወራት ስምምነቱ አጥጋቢ ስምምነት አይደለም ስል ነበር። ግን እስከ 2025 ድረስ የኢራኖችን የኒውክለር እንቅስቃሴ ለመቆጣጠር ያስችላል። ኢማኑኤል ማክሮን ሮብም ለዩናይትድ ስቴትስ ጥምር ምክር ቤት ያደረጉት ንግግር ከትራምፕ መርህ ጋር በብዙ መንገድ የሚጣጣም አይነት አይደለም እና በዚህ ሳምንት የማክሮ ታሪክ ዋሽንግተን ሄዱ። ልዩ አቀባበል ተደረገላቸው። በሉ ጠጡ፣ አወሩ ወደ ፓሪስ መጡ።